ዲሞክራሲ በተግባር ዛሬ ራዕይ ፓርቲ ኢህአደግን ጨምሮ ዘጠኝ ፓርቲዎችን አባል ከሆኑበት አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ራሱን ማግለሉን አስታውቋል። ለምን ብሎ ይጠይቃል ሰሎሞን። ምክር ቤቱ እየሰራ ያለው በምርጫ ስነ ምግባር አዋጁና በአገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት መተዳደሪያ ደንብ መሠረት አይደለም በሚል ኦሮሚያ ክልል ውስጥ ባለው የተቃውሞ እንቅስቃሴና በኢትዮጵያና ሱዳን ድንበር ላይ ለመነጋገር አቅርቤ ነበር የሚለው ጥያቄም ተቀባይነት እንዳላገኘ ፓርቲው በማሳየነት ጠቅሷል። ከራእይ ከኢትዮጵያ ራዕይ ፓርቲ ኢራፓ ሊቀመንበር ከአቶ ተሻለ ሰብሮ ጋር ሰለሞን ክፍለ ያደረገው ውይይት የዛሬው ዲሞክራሲ በተግባር ዝግጅቱ ነው። አቶ ተሻለ ሰብሮ እርሶ የሚመሩት የኢትዮጵያ ራዕይ ፓርቲ ኢራፓ የአገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባል ሆኖ መቆየቱ በቅርቡ ደግሞ ለቆ መውጣቱ ይታወሳል። ለቃችሁ ከወጣችሁበት ጊዜ አንስቶ እስካሁን ያላችሁ እንቅስቃሴ ምን ይመስላል? አመሰግናለሁኝ። የብሔራዊ መግባባት አጀንዳ አንግበን እሱን ተግባራዊ ለማድረግ ጥረት እያደረግ ነው የምንገኘው። በአሁኑ ወቅት ለአንድ ፓርቲ ብቻ ከማገልገል ወጣ ብለን ራያችን አስፍተን በኢትዮጵያዊ አጀንዳዎች ዙሪያ ላይ ነው እየሰራን ያለ ነው። እሺ፣ አቶ ተሻለ፣ ውሳኔያችን ትክክል ነበር ብላችሁ ታምናላችሁ? ከምክር ቤቱ አባልነት ለመውጣት የደረሳችሁበት ውሳኔ ማለት ነው። አዎ፣ በጣም ጥሩ ውሳኔ። ሁለት አይነት መልክ ነበረው። የመጀመሪያው መልክ የተገነንበት በአብዛኛው የኢትዮጵያን ሕዝብ በወቅቱ የነበረውንና የፈራነውን የሰጋነውን ሪቆ እንዳይሄድ ደም እንዳይፋሰስ ፀጥታ እንዳይበላሽ ልማት እንዳይደናቀፍ በዓለምም ዘንድ መሳቂያ መሳለቂያ እንዳንሆን ከሚል አኳያ በወቅቱ በተፈጠረው አምቦ ላይ የተጀመረው የኦሮሞ ህዝብ እንቅስቃሴ ገና ከጀምሩ አንድ እሳት ትንሿ እሳት በመሰለችበት ወቅት ላይ ሁለት በኢትዮ ሱዳን ድንበር ጥያቄ በተነሳበትና በዛውም በሰሜን ጎንደር ላይ የወልቃይትና ተገደግ ጥያቄዎች እየሰፉ በመጡበት ወቅት ላይ በድርቅ ምክንያት እርሃብ ስር ሰደው ችግር ላይ ፈተና ውስጥ እንዳንወርድ በማሰብ እነዚህን ሶስት አጀንዳዎች በጋራ ምክር ቤቱ አባልነታችን መስራትነታችን በውስጥ ደንቡ ባለን ድርጅታዊ መብታችን አጀንዳ ይያዝልን ብለን በጽሁፍ ያቀረብነው አጀንዳ የድርቁን እንደ ነገሩ ሲቀበለው ምክር ቤቱ ሁለቱን አንኳር ህዝባዊ እና ሀገራዊ ወቅታዊ አጀንዳን ቢያንስ በአጀንዳ ልጅ ተከራክረን ለመጣልም ሆነ ለማስቀጥል ለመቀበልም እንዳይቻል በአጀንዳ እንኳ እንዳይያዝ በመገፍተራችን የመጨረሻው ምዕራፍ ላይ ደረስ። ከዚህ በላይ ወንበር የምናመቅበት ምንም ምክንያት የለም። ስለዚህ ይህ እንደዚህ በማድረጋችን ሁኔታዎች የሚቀየሩ እስከሆኑ ድረስ በዚህ ለመቀጠል ነው የወጣ ነው። እናንተ ከምክር ቤቱ ለቃችሁ ከወጣችሁ በኋላ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የአገር አቀፉን የፖለቲካ ፓርቲዎች ምክር ቤት ሰብስበው አዋይተዋል። ሌላው ቀርቶ በቅርቡ ደግሞ በእነዚህ ፓርቲዎችና በገዢው ኢህአዴግ መካከል የክርክር መድረኮች እንደሚዘጋጁ እየተነገረ ነው። ለቀን መውጣታችን በእንደነዚህ አይነት መድረኮች እንዳንሳተፍ እድሉን አሳጥቶናል ልትሉ ትችላላችሁ እንላል። በጣም ጥሩ ሀሳብ ነው። አሁን የተያዘው የጠቅላይ ሚኒስትር ኃይለ ማርያምና የሌሎችም የወቅቱ እንቅስቃሴዎች የኢትዮጵያ ህዝብ በዚህም ሆነ በአራቱም ማዕዘን በዚህም በዚያም ላይ ባስከትለውና ተቃዋሚዎችም ጠንካራ ተቃዋሚ መስመር ላይ ያሉትም በፈጠሩት ተጽዕኖ ትላንትና ብሔራዊ መግባባት ለምኔው ማን ከማን ጋር ተጣለ እየተባለ ከከፍተኛ የመንግስትና የድርጅት ኃላፊዎች ወገኖቻችን ሲሰነዘርና ሲያናነቁት የነበረ ጉዳይ ዛሬ እውን ለመሆን መብቃቱና የኢትዮጵያ ራእይ ፓርቲም የዚሁ ትክክለኛ ጥያቄ ተጋሪም ምናልባትም አነቃናቂም ሆኖ በመገኘቱ በአንድ በኩል ደስ እያለን አሁን ኢህአዴግ ጠልፎ በኪሴ አይነት የራሴ አጀንዳ ነው ብሎ እሱ በፈለገው አቅጣጫ ወይንም አሁንም ስርዓቱን ለማቆየት በሚፈልገው አካሄድ እንዳይሆን ስለምንሰጋ በጋራ ምክር ቤትም ሆነ በሌላ መድረኮች ህዝባዊ መድረኮች ወይንም ከሌሎች ወገኖች ተቃዋሚ፣ ተፎካካሪ ፓርቲዎች ጋር በመሆን ፈር ለቆ እንዳይሄድ የትኛውም አጀንዳ ለአንድ ፓርቲ ወይንም ለአንድ ድርጅት የበላይነት ብቻ ሳይሆን በትክክል እና በቅንነት በግልጽነት፣ በትክክል ህገ መንግስቱ በሚፈቅደው እና የኢትዮጵያም ህዝብ በሚያምነው ሁለተኛውን ብሔራዊ መግባባትና ሌሎችም ጉዳዮች ላይ በሰፊ ለመነጋገርና ለመዋየጥ፣ ለመዋየት፣ ለመከራከር፣ ለማመንም ሆነ ለመተማመን፣ ለማሳመን እንችል ዘንድ በሮ ልዘጋ አይገባም። ቂመኛ መንግስት እየሆነ ነው ያለው። አሁኑም እኛንም በሚመለከት ይኸው ነው። በቅርቡም ጥያቄ ያቅርበናል። የጠቅላይ ሚኒስትሩ ፊንጭ ይሄ ከሆነ የፈለገውም የኢትዮጵያ የፓርቲ አመራር የፈለገውም ይህ ከሆነ ተገኝተን በዛ ባለችው ብቸኛ በሆነ ከኢህአዴግ ጋር መነጋገር በሚያስችል ብቸኛ በሆነ መድረክ ላይ ተገኝተን መዋየት፣ ወንበራችንን እንደገና ማያዝ እንፈልጋለን በምል ጥያቄ አቅርበናል። ያም ጥያቄ የሚሰራ አልመሰለንም በእነሱ አካሄድ። ስለዚህ እድሉን አሳጥቶናል ነው የምትሉት? አላሳጣንም እድሉ፣ በዚህም እዛም ገባንም አልገባንም አላሳጣንም ብላ አንቀመጥም። ይኸውም አንዱ መድረክ እንደዚህ አይነት ሚዲያዎች ናቸው። ሌላውን መድረክ ሞልቷል። በየአቅጣጫው ህዝባችን ውስጥ እንገባለን። ትግሉ ቢሆን እኛ ብቻ አይደለንም። ውጭ ያሉትም በጋራ ምክር ቤት ውስጥ በተለያዩ ምክንያቶች ወይም በአንደርስታንዲንጎች የጋራ ምክር ቤት አባል መሆን ያልቻሉት ነገር ግን ጠንካራ ተብሎ የተቀመጡ የፖለቲካ ፓርቲዎች አሉ እነዚህም ጭምር በአንድ አንቀጽ ብቻ እየተሰነካከልን ግቡ አንግባ ፈርሙ አንፈርምም ካልፈረማችሁ አይገባም የሚል ይህ አሰራር አሁንም መከፋፈያ ነው። እንደ እኔ እምነት እንደ ኢትዮጵያ ራዕይ ፓርቲ ውሳኔና አቋም ቢሆን ኖሮ የመጣው ይምጣ የሚያስፈልገው መስዋዕትነት ይከፈል ፈረምንም አልፈረምንም ብቻል ህግ ውስጥ አዋጅ ስድስት ስልሳ ሁለት ሁለት ሺህ ሁለት የስነ ስርዓት ደንብ አዋጅ ኦልሬዲ አዋጅ ሆኖ ወጥቷል። ረቂቁን ፈረሙም አልፈረሙም የሚያመጣ ለውጥ የለም። እንደ የትኛውም ህግ፣ ወደንም ጠላንም ህግ ሆነ ወጥቷል። ህጉ በሌላ ህግ እስኪ እንዲሻር ወይ እንዲሻሻል ትግሉ የሚቀጥል ቢሆንም ያንን ህግ ፈርሞን ቢገቡ አንገባም አሉት ኢህአዴግን በአንድ ላይ በዛው መድረክ ላይ ጥግ ማሳዝ ይቻላል፣ መተማት ይቻላል፣ መነጋገር ይቻል ነበረ። እነሱም መግባት አይፈልጉም፣ ኢህአዴግም ደግሞ ካልፈረማቸው የሚል የሚል ግትል ተቋም ወስዶ ከፋፍሎን ሁለት ቡድን አድርጎ አስቀምጦናል። ወደ ሌላ ርዕስ ልውሰዶ አቶ ተሻለ እሺ። ምክር ቤቱ የኢህአዴግ መጠቀሚያ ከመሆኑ ውጪ እዚህ ግባይ የሚባል እንቅስቃሴ አያደርግም፣ ጥርስ የሌለው ተቋም ነው የሚሉ ወገኖች አሉ። የእናንተ ፓርቲ ይህን አስተያየት ይጋራል? በጣም ጥሩ። በተወሰነ ደረጃ ሀምሳ ሀምሳ እንጋራለን፣ ሀምሳ በሀምሳም አንጋራ ይሄን የምልበት ምንድን ነው? ብቸኛ ቅድም ማንሳት እንደፈለግ ብቸኛ በሀገሪት ውስጥ ያለውና ወደ ስድስት አመት ያህል የወሰደው ስድስት አመት እድሜ ያለው ብቸኛ መድረክ ቢኖር ወይ ምክር ቤት ቢኖር ከኢህአዴግ ጋር ስለ ሀገር ጉዳይ መዋየት የሚቻልበት ይኸው መድረክ ብቻ ነው። ስለዚህ ሀገራዊ ጉዳይ ማንሳት ከተቻለ ያ ቦታ ስለሆነ አብሮ መቀጠሉ የተሻለ ይመስልናል። ያ ከሌለ ደግሞ ሌላ አካል ፈጥሮ ተቋሞች የሚጠናከሩበት፣ የሚደራጁበት፣ የሚግባቡበት፣ ልዩነታቸውን የሚያጠቡበት፣ አንድነታቸውን አስቦ የሚያስቀጥሉበት፣ ሕዝቡስ መግባት የሚቻልበት ሌላ መድረክ እስካልተፈጠረ ድረስ ወይም እስከሌለ ድረስ ያለውን መጠቀም አግባብ ያለው ይመስለናል። ለሰላማዊ ትግል አኳያ ወይም ከዛ አንጻር ስናይ፣ ስለዚህ ጠቃሚ ነው። አሁን ኢህአዴግ ደግሞ መድረኩን ለራሱ መጠቀም እንደሚፈልግ ከኛ በላይ መስካሪ የለም። ይሄ እውነት ነው። የህዝባችንን ዲሞክራሲያዊ ብሔራዊ አንድነት የማስጠበቅ ኃላፊነት እዚ ቤት ልንጸባረቅ ይገባል እንጂ ሁሉም የየድርጅቱን ኢንትረስት ማስገባት የለብንም። ግን እኮ ተመሳሳይ የፖለቲካ አጀንዳ ያላችሁ ተቃዋሚዎች በአንድ ላይ መስራት አልትችሉም ትባላላችሁ። ይሄስ ተገቢ ትችት ነው? አዎ በጣም ያሳዝነው ክፍል አንዱ ይሄ ነው፣ እውነት ለመናገር ነው መድኃኒት ያልተገኘለት መፍትሄ ማግኘት ስንችል ያልቻልንበት የተሽመደመድንበት ጉዳይ ቢኖር ይሄ ነው። አዎን ሁላችንም በምርጫ ማግስትም ይሁን ከምርጫ ዋዜማም ላይ ቢሆን አብረን መስራት ቢያንስ በትብብር ደረጃ መስራት እንችላለን። የምርጫ ደንብና ህግ በሚፈቅደው መሰረት እስከ ግንባርም፣ እስከ ጥምረትም፣ እስከ ቅንጅትም፣ እስከ ውህደትም እንዳለ ይባባልና ነገሮች ፀሐይ የነካው ጤዛ ሆኖ ይቀራል በማግስቱ። ይሄ ነው እንግዲህ ከተቃዋሚዎች መሪዎች፣ በተለይ እኔ አባላትን አይደለም ችግሩ ያለው በመሪዎች እኔንም ጨምሮ በመሪዎች ዙሪያ ላይ ነው። የተቃዋሚ ፓርቲ መሪዎች እንደምንናገር ሆነን አንገኝም። የራሳችን የውስጣችን ሰንኮፎች፣ የፖለቲካ ሰንኮፎች፣ የውስጣችን ድብቅ አጀንዳዎች አሉ። ነው ግልጽ ነው። ይህን ካልተገናለጽ ምን ጊዜ በንጠራም ይህን ሰንኮፍ አውጥተን በሚዲያ ላይ ቀርበን እንደምናሳዳና እንደምንከራከር፣ እንደምንመኝ ለጋዜጣ ወይም ለሚዲያ ፍጆታ ብቻ እንደሚሆን አድርገን እንደምናቀርብ እንጂ ተመልሰን ኑ፣ እንቀመጥ፣ እንዋይ፣ እንደራጅ፣ ልዩነቶቻችንን እናቆየው፣ በሚያግባቡን እንቀጥል፣ ህዝብን እናስከትል፣ ሰላማዊ ትግልን እናፋፉም የምልበት ጉዳይ ላይ አብዛ ወይም ሁሉም ይመስለኛል ወገባችን የተሸመደመደ ሆኖ ይቀመጣል። ይህ ነው ታሪኩ። ስለዚህ ነው በቀላሉ ዳር የምንገፋ። ስለዚህ ነው ከህዝብ የምንለየው። በጣም አመሰግናለሁ። አቶ ተሻለ ሰብሮ የኢትዮጵያ ራእይ ፓርቲ ኢራፓ ሊቀመንበር አመሰግናለሁ። ወይ ወይ እግዚአብሔር ውስጥልኝ። አድማጮች ከጥቂት ወራት በፊት ከሀገር አቀፍ ምክር ቤት አባል የፖለቲካ ፓርቲ መሪዎች ጋር የተወያዩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ምክር ቤቱን ለማጠናከር ኢህአዴግን ጨምሮ በአባል ፓርቲዎች መካከል የክርክር መድረጎች እንደሚዘጋጁና የምክር ቤቱን ተቋማዊ አቋም ለማጠናከር ስራዎች እንደሚሰሩ ገልጸው እንደነበር ይታወሳል። ሂደቱ በአሁኑ ወቅት ምን ላይ እንዳለ ግን ማረጋገጥ አልተቻለም።